ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁንና በምስራቅ ሱዳን ገዳሪፍ አካባቢ በሚገኝ የስደተኞች መጠለያ ጣቢያ እንደሚኖሩ የተናገሩት የትግራይ ተወላጅ የቀድሞ የመከላከያ ሰራዊት አባላት ከሁለት ዓመታት በፊት በሱዳንና በደቡብ ሱዳን መካከል በምትገኘው የአብዬ ግዛት በተባበሩት መንግስታት የሰላም ማስከበር ተልእኮ ስራ ላይ ተሰማርተው እንደቆዩ ገልጸዋል። ከስደተኞቹ አንዱ ለአሜሪካ ድምፅ በስልክ በሰጡት ቃለ መጠይቅ የኢትዮጵያ ሰላም አስከባሪ ኃይል በአብዬ ግዛት የነበረውን ተልእኮ ጨርሶ ወደ ሀገሩ ሲመለስ 248 የትግራይ ተወላጆች ግን በወቅቱ በነበረው የሰሜን ኢትዮጵያው ጦርነት ምክንያት ወደ ሀገራችን ብንመለስ ጥቃት ይደርስብናል ብለው በሱዳን ጥገኝነት እንደጠየቁ አውስተዋል። ሱዳን የጥገኝነት ጥያቄያችንን ተቀብላ እስካሁን አኑራናለች ያሉት አስተያየት ሰጪው አሁን ግን ራሷም ጦርነት ውስጥ በመሆኗና ጦርነቱም ወዳለንበት አካባቢ እየተስፋፋ በመምጣቱ የደህንነት ስጋት አድሮብናል ብለዋል። እኛ ትልቁ ስጋታችን የጸጥታ ችግር ነው። እኛስ ምን እንሆናለን? ሰላም እናስከብር የነበር ነው። ሰላም ስናጣ በጣም ይከብዳል። ጦርነቱ እየመጣ እየመጣ ሲመጣ ወዴት ነው የምንሄደው? ወደ ኢትዮጵያ ነው የምንገባው ወይስ ወደ ኤርትራ ነው ወይስ ወዴት ነው ባክግራውንዳችን ወታደር ሚሊተር ንፋፍራለ ወደ ምስራቅ ሱዳን እየተስፋፋ ያለውን ጦርነት በመሸሽ በርካታ ሱዳናውያንና የሌሎች ሀገራት ዜጎች ከከተሞች እየወጡ በመሰደድ ላይ እንደሆኑ አስተያየት ሰጪው ጠቁመው። ግጭቱ እኛ ዘንድ ከመድረሱና ለጥቃት ከመጋለጣችን በፊት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR ወደ ሌላ ሀገር እንዲያዛውረን በደብዳቤ ጠይቀናል ብለዋል። ከሱዳን ውጪ ሴፍ ምን ህይወታችን የምንሰነብትበት ወደሚጠበቅበት ወደምጠበቅበት አገር አዘዋውሩን አሸጋግሩን ነው፣ ምክንያቱም መሰንበት ነው የምንፈልገው። ሁለተኛዋ አስተያየት ሰጪም ጦርነቱ ወዳሉበት አካባቢ በቀረበ ቁጥር ሁሉም አይነት አገልግሎቶች ሊቋረጡ እንደሚችሉ አመልክተው ከፍተኛ ስጋት ስላደረብን የሚመለከታቸው አካላት ሊደርሱልን ይገባል፣ ድምጻችንንም ያሰሙልን ሲሉ ተማጽነዋል። ድምጽ እንዲሆነ እና ያለንበት ሁኔታ ተደርቶ የሚያግዘን ሰው ካለ ደግሞ የሚቻለው ሰው ካለ ደግሞ የሚረዳን ሰው ካለ እንዲረዳን እንፈልጋለን። የሚቻላችሁ ያህል እናንተ እንድትረዱ ያለንበት ሁኔታ እንዲረዱን እንፈልጋለን። ስለ ጉዳዩ የአሜሪካ ድምጽ የጠየቀው የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በኢሜይል በሰጠው ምላሽ ጥያቄያቸው ደርሰናል፣ ስጋታቸውንም እንረዳለን ይላል። የእነርሱን ጨምሮ በሱዳን የሚገኙ ሁሉም ስደተኞች ያሉባቸውን ስጋቶች እንደሚጋራ ጠቅሶ ሆኖም ስደተኞችን ወደ ሌላ አፍሪካዊ ሀገር የማዛወር ስልጣን የለንም ሲል አስታውቋል። ከዚሁ ጋር በተያያዘ የሰሜን ኢትዮጵያውን ጦርነት በመሸሽ ከሦስት ዓመታት በፊት ከትግራይ ክልል ወደ ሱዳን የተሻገሩ ስደተኞች አሁን ወደሚኖሩባቸው የኡምራኩባና የኡምራ ኩባና ቱኔድባህ የመጠለያ ጣቢያዎች ግጭቱ እየተቃረበ በመምጣቱ የደህንነት ስጋት እንዳደረባቸው ለአሜሪካ ድምጽ በስልክ ተናግረዋል። በኡምራ ኩባ የመጠለያ ጣቢያ የማህበራዊ ጉዳዮች አስተባባሪ የሆኑት መምህር አሉላ ወልደ ጊዮርጊስ ጦርነቱ እየተቃረበ በመምጣቱ አገልግሎት ሲሰጡ የቆዩ ግብረሰናዊ ድርጅቶች አካባቢውን ለቀው እየወጡ እንደሆኑና ወርሃዊ ቀለብን ጨምሮ ቀድሞ የነበሩ አገልግሎቶች እየተቋረጡ እንደሆኑ አመልክቷል። ይህንን ጥቆማ የሚጋሩት ሌላኛዋ ስደተኛ ፍሬ ህይወት ገብረ ጻድቅም የሚከተለውን የድረሱልን ተማጽኖ አሰምተዋል። ችግር ላይ ነው ያለነው ሁላችንም። ማዕስከር ውስጥ ያለ ስጋት ብዙ ነገር ነው። አንደኛው ከድርጅት የሚሰጠን እህልም ሌላ የሚሆን የምንጠቀመው ነበር። አሁን ድርጅቱ እህል ጀምሮ ነበር አቁመዋል። በምን ጉዳይ እንደሆነ ወይ በምን ሁኔታ በምን ምክንያት እንደሆነ ምን የምናውቀው ነገር የለም ሁለተኛ ነገር ደግሞ ጦርነቱ ያው ከክልሉ አካባቢ ያለ በጣም አስቸጋሪ ሁኔታ ነው ያለ ነው። ምግብ የለም። የምንበላው የምንጠጣው ምንም ነገር የለም። አሁን ራሳቸው ስለናቸው ራሱ እየወጡ ነው። ምክንያት ጸጥታም ስለሌለ ማነው አሁን የሚመለከተው? አካል ጥሩ ቦታ ለኛ ስጋት የሌለው ቦታ እንዲወስድ ነው ተስፋም ያለን። በእናታችሁ አግዙን፣ አግዙን። ችግር ላይ ነው ያለ ነው። በእናታችሁ ከዚህ ችግር ላይ ያስወጡን። የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምፅ በሰጠው ምላሽ የጸጥታ ሁኔታው ከሱዳን የስደተኞች ኮሚሽን ጋር በመተባበር በጥብቅ እንደሚከታተለው አስታውቋል። ስለ ስደተኞች ደህንነትና የድጋፍ ማዕቀፎችን የሚመለከቱ ትክክለኛና ወቅታዊ መረጃዎች በየጊዜው እንዲደርሷቸው እንደሚያደርግም ገልጿል። በምስራቅ ሱዳን በሚገኙት የቱኔድ ባህና ኦምራኩባ መጠለያ ጣቢያዎች ከትግራይ ተፈናቅለው የሄዱ ከ60 ሺህ በላይ ስደተኞች እንደሚኖሩባቸው ይገመታል። አሁን በሱዳን ካለው አለመረጋጋት ጋር ተያይዞ የተለያዩ ችግሮች እየገጠሟቸው እንደሆኑ ያስታወቁት ስደተኞቹ የኢትዮጵያ መንግስት ወደ ሀገራቸው እንዲመልሳቸው በተደጋጋሚ ጥሪ ማቅረባቸው ይታወሳል። የኢትዮጵያ መንግስት በአንጻሩ ለጥሪያቸው እስካሁን ድረስ የሰጠው ይፋዊ ምላሽም ይሁን አስተያየት የለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ